ትኩረት በአፍሪካ የሱዳን ፖለቲከኞች ለመሪነት ሉዓላዊ ምክር ቤት የሚል ስብስብን ይወዱታል፣ ደግሞም ይጠሉታል። ጥር 1956 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ሉዓላዊ ምክር ቤት ነበራቸው። ህዳር 1958 ጄኔራል ኢብራሂም አቡድ አፈረሱት። በ1964 የመጀመሪያውን ሉዓላዊ ኮሚቴ መሰረቱ። በአመቱ የመጀመሪያውን አፍርሰው ሁለተኛ ያሉትን ሉዓላዊ ኮሚቴ መሰረቱ። በ28ኛ ቀኑ እስማኤል አልአዝሃሪ አፈረሱት። ነሐሴ 2019 አዲስ ሉዓላዊ ምክር ቤት መሰረቱ። ባለፈው ሳምንት ሰኞም ጀነራል አብዱልፈታህ አልቡርሃን አፈረሱት። ምክር ቤትና ኮሚቴዎች እየተመሠረቱ ሲፈርሱባት መስራቾች ተወግደው አፍራሾች እየገዙ ሲወድቁባት እነሆ ስልሳ አምስት ዘመን አስቆጠረች። ሱዳን የአፍታ ዝግጅታችን ትኩረት ነው። አብራችሁን ቆዩ። ሱዳን ከአንግሎ ግብጽ ጥምር ቅኝ አገዛዝ ነፃ ከመውጣቷ ከሁለት ዓመት በፊት 1954 ኢስማኤል አልአዝሃሪ ጠቅላይ ሚኒስትር ሆኑ። አዝሃሪ አዝጋሚውን ሽግግር በጥንቃቄ የመሩ ሀገሪቱን ከነፃነት በኋላ የተፈራው ክፍፍል እንዳይፈጠር የጣሩ፣ የብሪታንያና የግብጾችን ጫና በጥንቃቄ ያስታመሙ በመሆናቸው ይመሰገናሉ። ይሁንና አዝሃሪ ያኔ የጥጥ ሰሊጥ፣ ማሽላ፣ የቀንድ ከብት ምርት ሽያጭ ጥገኛ የሆነችውን ሰፊዋን አፍሪካዊት ሀገር ምጣኔ ሀብት አለማሻሻላቸው፣ በውጤቱም የሀገራቸውን ሕዝብ ችግር ለማቃለል ባለመጣራቸው ከመወቀስ መተቸት አላመለጡም። ወቀሳት ትችቱ በማየሉ ሱዳን በ1956 ነጻ በወጣች ማግስት አልአዝሃሪ እና የሚመሩት የሱዳን ብሔረተኞች አንድነት ፓርቲ ስልጣን ለቀው የኡማ ፓርቲን የሚመሩት ሰይድ አብዶላህ አልካሊል የጠቅላይ ሚኒስትርነቱን ስልጣን ያዙ። የሱዳን ሉዓላዊ ምክር ቤት የተመሰረተውም ያኔ ነበረ። ምክር ቤቱ የሁለቱም ተቀናቃኝ የሲቪል ፖለቲከኞች ወይም የፖለቲካ ፓርቲዎችን ልዩነት አቻችሎ ፖለቲከኞች በሀገረ መንግስት ምስረታ፣ በዘላቂ ህገ መንግስት ቀረጻ፣ ከሁሉም በላይ የህዝቡን ምጣኔ ሀብታዊ ጥያቄ በመመለስ ላይ እንዲያተኩሩ ይረዳል ነበር ተስፋው። ከተስፋ ግን አላለፈም። ሁለቱ እውቅ የፖለቲካ ፓርቲዎች አንዳቸው ከሌላቸው ጋር ሲናጩ ውዝግብ መጠላለፉን በቅርብ ይከታተሉ የነበሩት ጠቅላይ ታማጆር ሹም ጀኔራል ኢብራሂም አቡድ ለንጭት ፍጭት ጥልፍልፉ ጥሩ መፍትሄ ያገኙለት መፈንቅለ መንግስት ህዳር 1958። ፊሊፕ በርኔት አጊ የተባለው የዩናይትድ ስቴትስ ማዕከላዊ ስለላ ድርጅት ሲአይኤ ሰላይ እንደጻፈው ለወትሮ ፖለቲካም ብዙም የማይጥማቸው የጦር ጄኔራል መፈንቅለ መንግስት እንዲያደርጉ የገፋፋና የረዳቸው ሲአይኤ ነው። የመፈንቅለ መንግስቱ መሰረታዊ ምክንያት ግን የሱዳን የሲቪል መሪዎች የህዝባቸውን ጥያቄ ከመመለስ ይልቅ እርስ በርስ በመካሰስ መወቃቀስ ጊዜያቸውን ማባከናቸው ነበረ። የመጀመሪያው የሱዳን የሲቪል መንግስት ወይም ሉዓላዊ ምክር ቤት በመፈንቅለ መንግስት በፈረሰ በ63ኛ ዓመቱ ዘንድሮ አራተኛው ሉዓላዊ ምክር ቤት በመፈንቅለ መንግስት ፈረሰ። ሙሚሚን አንተይ በሽግግሩ ወቅት የመሪነት ሚና የሚጫወት የሰለጠነ መንግሥት መመስረት እንፈልጋለን። አንዳንድ የሕገ መንግሥቱ አንቀጾች ቢታገዱም የሕገ መንግሥቱን አጠቃላይ ደንቦች እናከብራለን። መላውን የሱዳን ሕዝብ የሚያረካ መንግሥት እንመሠርታለን። ጀኔራል አብዱልፈታህ አልቡርሃን፣ የሱዳን ጦር ኃይሎች ጠቅላይ አዛዥ። ጀነራሉ መፈንቅለ መንግስቱን ለማድረጋቸው የሰጧቸው በርካታ ምክንያቶች አሉ። ምክንያቶቹም የስልጣን ጥማቸውን ለመሸፈን የሰጧቸው ምክንያቶች ሊሆኑ ይችላሉ። ምናልባት አንዳንዶች እንደሚጠረጥሩት ደግሞ የካይሮው ሞክሻቸው የሪያድና የአቡዳቢ ወዳጆቻቸው ማበረታቻ ወይም ከ63 ዓመት በፊት እንደነበረው የሲአይኤ ቀጥል የምትል ቀጭን ትዕዛዝ ወይም ድጋፍ ደርሷቸው ሊሆን ላይሆንም ይችላል። ከሁሉም ምክንያቶች በአንዱ ላይ ግን የማይስማማ የለም። የሲቪል ፖለቲከኞቹ ክፍፍል። የፖለቲካ ተንታኝ ዶክተር ሙከረም ሚፍታህም ከሰጧቸው ምክንያቶች አንዱ የሲቪል ፖለቲከኞች ልዩነታቸውን አጥብበው በጋራ አለመቆማቸውን ነው። ሲቪሊያን መር የሆነው ይህ የነጻነት ለውጥ የሚባለው ሀይል በዶክተር አብደላ ሐምዶክ በኩል ይመራ የነበረው አንድ የገጠመው ችግር ምንድን ነው? ውስጣቸው ውስጥ መግባባትን መፍጠር አልቻሉም። የተለያየ ጊዜ የተለያየ መፈረካከሶች ይፈጠራሉ። ዶክተር ሙከረም እንደሚሉት የሱዳን ጦር ኃይልና የግብፅ ጦር ኃይል ሚና እንደ ብዙዎቹ የዓለም ሀገራት የሀገር ዳር ድንበርና ሉዓላዊነትን ማስከበር ብቻ አይደለም። ሺ ዘጠኝ መቶ ሃምሳ ስድስት ነጻነቷን ካገኘች አንስቶ ሱዳን በወታደራዊ ኃይሉ የበላይነት ስር የነበረች ነች። የነበራቸው ሚና በጣም ከፍተኛ ነው። በፖለቲካ መስክ አንድ እሱ ነው፣ ሁለት የራሳቸው የሆኑ ትልቅ የፋይናንስ ስርዓቶች ገንብተዋል። በሱዳንም ውስጥ የምስራቅ አፍሪካ በጠቅላላ ውስጥ ማለት ነው። ስለዚህ በፋይናንስ የጠነከረ ነው። የራሱ ፖለቲካ አይዲዮሎጂ ያለው ነው። መንግስትም ነበረ፣ ፓርቲም ነበረ። ስለዚህ በሱዳን ውስጥ ፖለቲካ ስንል ኢሚዲየትሊ አቅም ያለው ተጽዕኖ የሚያሳድር ስብስብ የወታደራዊ ኃይሉ ፖለቲካውን ከዚህ ከስልሳ ዘመናት በላይ ከጸናው የጦር ኃይሎቹ ሁለንተናዊ ተጽዕኖ ለማላቀቅ የሱዳን የሲቪል ፖለቲከኞች በጋራ መቆም አበክሮ መጣርና የህዝባቸውን ፍላጎት ማርካት በእርግጥ ይጠበቅባቸዋል። እስካሁን ግን አላደረጉትም። መፈንቅለ መንግስቱ ዶክተር ሙከረም እንደሚሉት በእርግጥ የሚጠበቅ ነበረ። ፕሪዲክተብል ነበር የሚጠበቅ ነበር ብያስ። በአንድ በኩል ለብዙ ጊዜ ያልተሳኩ የሚመስሉ የተጨናገፉ የሚመስሉ አንዳንድ ሙከራዎች ተካሂደዋል። መፈንቅለ መንግስት የሚመስሉ ነገሮች አንዳንድ ሰው የተወሰኑትን አስረዋል። የተወሰኑትን ደግሞ እንዲሁ በመግለጫ ብቻ አስተባብለው ያለፏቸው ያላሰሯቸው የሚሊተሪው አካል የሆኑ ኃይላት እንዳሉ የሚታወቅ ጠቅላይ ሚኒስትር አብደላ ሐምዶክና ተባባሪዎቻቸው ግን ምልክቶቹን እያዩም አሁን የሆነው እንዳይሆን እያደረጉት ሙከራ በጣም ትንሽ ወይም ጭራሽ አልነበረም። ከሁሉም በላይ ከምዕራባውያን ያገኙትን ድጋፍ ለመቃረም ከፓሪስ ለንደን፣ ብራስልስ፣ ዋሽንግተን ሲባትሉ የሕዝባቸውን የዳቦ ጥያቄ በይደር ማለፋቸው ብዙዎች እንዳሉት ስልጣኑን ጠቅልሎ ለመያዝ ለሚያደቡት ጄኔራሎች ጥሩ ምክንያትና አጋጣሚ ነው የሆነላቸው። ጀነራል ኢብራሂም አቡድ ያኔውን የሲቪል አስተዳደር ያስወገዱት የኑሮ ውድነት ባስመረረው ህዝብ ድጋፍ ነበረ። ጀነራሉን እራሳቸውን ከስልጣን ያስወገደው የጥቅምት አብዮት ተብሎ የሚጠራው የሺ ዘጠኝ መቶ ስልሳ አራቱ ህዝባዊ አመፅ ነበረ። ያመፁ ምክንያት ያው ያኔም ዳቦ ነበረ። ኑሜሪ ከስልጣን የተወገዱት በኑሮ ውድነት የተማረረው ህዝብ ባነሳው ዐመፅ ነበረ። ለአልበሺር ከስልጣን መወገድ ሰበቡም የደቡብ ሱዳን መገንጠል፣ የዳርፉር ጦርነት ወይም የኮርዶፋኖች አመፅ አልነበረም፤ የዳቦና የፉል ዋጋ መወደድ ያስመረረው ህዝብ ህዳር 2018 ሀርቱም ላይ ያቀጣጠለው አመፅ እንጂ። ትልቅ ሀገራዊ የሆነ ናሽናል ሴኪሪቲ አጀንዳ አላቸው። ሀገራዊ ደህንነት አደጋ አለ። ይህም የኢኮኖሚ ጉዳይ ነው። የጦርነት አጀንዳ አይደለም። ሱዳን ከደቡብ ሱዳን ስትገነጠል በአብዛኛው ዓመታዊ ገቢዋን ምንጩ የነበረው የነዳጅ ሀይል ነው። አሁን እሱ አብዛኛው ወደ ደቡብ ሱዳን ሄደዋል። አሁን አንድ የኢኮኖሚ ችግራቸውን መፍታት አለባቸው። ሱዳን ኤሊቶች ማለት ነው ልሂቃን ጀነራል አብዱልፈታህ አልቡርሃን ያደረጉትን መፈንቅለ መንግሥት ከእንጀትም ሆነ ካንገት የተለያዩ መንግስታትና ማህበራት እያወገዙት ነው። የአፍሪካ ህብረት ሱዳንን ከአባልነት አግዷል። የዓለም ባንክና ዩናይትድ ስቴትስም ለሱዳን የሚሰጡትን የገንዘብ ድጋፍ አቋርጠዋል። የአውሮጳ ህብረትም ተመሳሳይ እርምጃ ለመውሰድ ዝቷል። የውጭው ጫና ሀገር ውስጥ ከሚደረገው ህዝባዊ ተቃውሞ ጋር ተዳምሮ የካርቱም ጄኔራሎችን ውሳኔ ማሻር አለማሻሩ ጊዜ የሚመልሰው ጉዳይ ነው። የሚሆነው መፈንቅለ መንግስት አድራጊዎች በያዙ ስልጣን ቀጠሉም፣ ለጫናው ተንበረከኩ፣ ወይም ምስቅልቅሉ እንዳለ ቀጠለም፣ ኢትዮጵያን ጨምሮ በአካባቢው ሀገራት ላይ የሚያሳድረው አሉታዊ ወይም አዎንታዊ ተጽዕኖ በቀላሉ የሚታይ አይሆንም። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ